ወደ ተከታዩ የመጽሔት ርዕስ እናልፋለን። ኬንያ ዋና ከተማ ናይሮቢ ውስጥ አንድ የመኖሪያ ሕንፃ ተደርምሶ የሃያ ሰው ሕይወት መጥፋቱ ተገልጿል። በዚሁ ከትናንት በስቲያ ቅዳሜ በደረሰው አደጋ ሰባ ሦስት ሰዎች እስካሁን የደረሱበት አልታወቀም። የኬንያ ፕሬዚደንት ኡሁሩ ኬንያታ ከትናንት በስቲያ የአደጋውን ቦታ ሲጎበኙ የሕንፃው ባለቤት በቁጥጥር ስር እንዲውል ትዕዛዝ የሰጡ ሲሆን የናይሮቢ ገዢ ኢቫንስ ኪዴሮ ደግሞ ለጠፋው ህይወት ሰበቡ ስር የሰደደ ሙስና ነው ብለዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው። ፖሊስና የአደጋ ጊዜ ሰራተኞች እስካሁን የደረሱበት ያልታወቀውን ሰዎች ለመታደግ ፍርስራሹን በማሰስ ላይ ናቸው። በአደጋው ከባድ ጉዳት የደረሰባቸው አስራ ሁለት ሰዎችም በኬንያታ ሆስፒታል ህክምና እያገኙ ናቸው። የአደጋው መንስኤ ናይሮቢ ላይ የጣለው ከባድ ዝናብ ሲሆን፣ በተለይ ደግሞ ለህንፃው መፍረስ ምክንያት እንደሆነ የተነገረው አጠገቡ ያለ ወንዝ መሙላቱ ነው። ከዚህም በተጨማሪ ሰሞኑን ከተማይቱ ላይ እየጣለ ያለው ከባድ ዝናብ የከተማይቱን አውራ መንገዶችን በመዝጋት በእለት ከእለት እንቅስቃሴዋ ላይም ጫና አሳድሯል። የፈረሰው ባለ ሰባት ፎቅ የመኖሪያ ህንጻ ሲሆን የህንጻው ጥራት ደረጃ ዝቅተኛ መሆንም ለአደጋው ምክንያት ነው ተብሏል። የናይሮቢ አስተዳደርም ይህ አደጋ ከትናንት በስቲያ ቅዳሜ ከደረሰ በኋላ ከተማይቱ ውስጥ ባሉ ደረጃቸውን ያልጠበቁ ቤቶች ውስጥ የሚኖሩ ግለሰቦች የጥንቃቄ እርምጃ እንዲወስዱ አሳስበዋል። ደረጃዎችን የማይመጥኑ የመኖሪያ ህንጻ ሰዎችን በንብረትነት የያዙ ባለ ሀብቶችንም ህግ ፊት እንደሚያቀርብ አሳውቀዋል። የናይሮቢ ከተማ ገዢ ኢቫን ስኪዴሮ በአደጋው ቦታ ተገኝቶ እየተካሄደ ያለውን የነፍስ አድን ስራ ከተመለከቱ በኋላ ባደረጉት ንግግር ህንጻው በተደረመሰበት አካባቢ የሚኖሩትን ሰዎች ወደ ሌላ ቦታ እንደሚያዛውራቸው አሳውቀዋል። ባለፈው ዓመት ጥር ውስጥም የአሁኑ አደጋ በደረሰበት አካባቢ የነበረ ባለ ስድስት ፎቅ የመኖሪያ ህንጻ ተደርምሶ ሁለት ሰዎች የሞቱ ሲሆን በወቅቱ የናይሮቢ ከተማ አስተዳደር የህንጻውን ባለቤት ግፊት ለማቅረብ ቢጥርም ሙስናና ሌሎች እንቅፋቶች ግለሰቡን እንዳንፋረድ አድርጎናል ሲሉ የከተማይቱ ገዢ ሚስተር ኪዴሮ በሰት አሰምቷል። ባለሀብቶች ወንዝ ዳርም ላይ ህንጻ እንዲገነቡ ፈቃድ ይሰጣቸዋል። እኛ በወንዝ ዳር ሊገነባ ያለውን ግንባታ ለማስቆም ስንሞክር ይቀድሙንና ፍርድ ቤት ሄደው ፈቃዳቸውን ያስለቅቃሉ። ይህ አንዱ ምክንያት ነው። ሁለተኛው ደግሞ ሙስና ነው። አሁን ግን በሚወሰደው እርምጃ ላይ ጣልቃ ለመግባት የሚመጣው ዋጋ ያገኛል። ከትናንት በስቲያ ቅዳሜ የአገሪቱ ፕሬዝዳንት ኡሁሩ ኬንያታ ቦታውን በጎበኙበት ወቅት የህንጻው ባለቤት በፍጥነት በቁጥጥር ስር እንዲውላዘው የነበሩ ሲሆን ሳሙኤል ካማው የሚባሉ ተፈላጊው ባለሀብት እርሳቸው በሚያዙት ፖሊስ ጣቢያ ቀርበው እጅ መስጠታቸውን በናይሮቢ ስታሪያ አካባቢ ፖሊስ አዛዥ የሆኑት ኦፊሰር አሊስ ኪሜሊ አስታውቋል። የኬንያ ሚትሮሎጂ መስሪያ ቤት እንደሚለው ዝናቡ በዋና ከተማይቱ ናይሮቢና በአካባቢው አመጣሉን ይቀጥላል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ